እንደምናመሻችሁ በመጀመሪያ ርዕሶቹ የሶማሊያ መንግስት ጦር በሶማሊያ ደፈጣ ተዋጊ ቡድን አሸባብ ቁጥጥር ስር የወደቀችውን የዲንሶር ከተማ ዛሬ መያዙን የሶማሊያ መከላከያ ሚኒስትር ገለጹ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ወደ ኬንያ ተጓዙ። ኦባማ ከጉብኝታቸው አንዱ ዓላማ አሸባሪ ድርጅቶችን በጋራ መዋጋት እንደሆነ ተናግረዋል። ባለፈው ማክሰኞ በቡሩንዲ የተካሄደውን ፕሬዝደንታዊ ምርጫ ፕሬዚዳንት ፒያ ንኩሩንዚዛ አሸነፉ። የመጀመሪያው የወባ መከላከያ ክትባት ጥቅም ላይ ሊውል እንደሚችል ተገለጸ። ቱርክ ራሱን እስላማዊ መንግሥት ሲል በሚጠራው ቡድን ላይ ዛሬ ጦርነት ጀመረች። የዩናይትድ ስቴትስ አየር ኃይል ደግሞ አንድ የአልቃይዳ ከፍተኛ አዛዥን አፍጋኒስታን ውስጥ መግደሉን ይፋ አደረገ። ዜናው በዝርዝር በአፍሪካ ሕብረት ሰላም አስከባሪ ኃይል የሚታገዘው የሶማሊያ መንግስት ጦር በሶማሊያ ደፈጣ ተዋጊ ቡድን አሸባብ ቁጥጥር ስር የወደቀችውን የዲንሶር ከተማ ዛሬ መያዙን የሶማሊያ መከላከያ ሚኒስትር አስታወቁ። ሚኒስትሩ ጀኔራል አብዱል ከድር ሻይክ አሊ ዲኒ የጦር ኃይላችን የዲንሶርን ሙሉ ደህንነት አስጠብቋል፣ ጦሩም በከተማዋ ሰላም የሚያስከብርበትን እርምጃ እየወሰደ ነው ብለዋል። ዲንሶር በዚህ ሳምንት በአፍሪቃ ህብረትና በሶማሊያ ጦር እጅ የገባችው ሁለተኛ የሶማሊያ ከተማ ናት። ከትናንት በስቲያ የአፍሪቃ ህብረት ኃይል ዲንሶር አቅራቢያ የሚገኘውን የባርድሄሬ ከተማ ከአልቃይዳ ጋር ግንኙነት እንዳለው ከሚነገረው ከአሸባብ አስለቅቋል። የአይን እማኞች እንደተናገሩት አሸባብ ዲንሶርን ለቆ የወጣው የመንግስትና በአፍሪቃ ህብረት ስር ሶማሊያ የዘመተው የኢትዮጵያ ጦር ከተማይቱ ከመግባታቸው አስቀድሞ ሐሙስ ከሰዓት በኋላ ነበረ። የአልሸባብ አማጽያም ብቻ ሳይሆኑ በርካታ የአካባቢው ነዋሪም ሸሽቶ በመሄዱ ከተማዋ ወና ቀርታ ነበር ሲሉ አንድ የአካባቢው ነዋሪ ለፈረንሳይ ዜና ወኪል አስረድተዋል። አሚሶም በመባል የሚታወቀው የአፍሪቃ ህብረት የሶማሊያ ሰላም አስከባሪ ኃይል ባለፈው ሳምንት መጨረሻ ከሶማሊያ የመንግስት ጦር ጋር በመተባበር የአሸባብ ታጣቂዎችን ከደቡብ ሶማሊያ ገጠራማ አካባቢዎች እንደሚያስለቅቅ ዝቶ ነበር። የአፍሪቃ ህብረት ከ22 ሺህ በላይ ወታደሮችን ሶማሊያ ውስጥ አስፍሯል። ዛሬ ማምሻውን ኬንያ ይገባሉ ተብሎ ለሚጠበቁት ለዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አቀባበል ከፍተኛ የጸጥታ ጥበቃ በመደረግ ላይ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ አስታወቀ። እጅግ ብዙ ጸጥታ አስከባሪዎች በዋና ከተማይቱ ናይሮቢ ለጥበቃ ተሰማርተዋል። አንዳንድ የዩናይትድ ስቴትስ ወታደራዊ አይሮፕላኖችም ከተማዋን ከአየር ሲቃኙ መታየታቸው ተዘግቧል። ከዚህም በተጨማሪ የናይሮቢ ጎዳናዎችና የአየር ማረፊያው ለጊዜው እንደሚዘጉ ባለስልጣናት አስታውቋል። ፕሬዝደንት ኦባማ በኬንያ ቆይታቸው ሁለቱ ሀገራት በጋራ ሽብርተኝነትን ለመዋጋት የሚወስዷቸውን እርምጃዎች የሚጠናከሩበት መንገድ ላይ ይመክራሉ። ኦባማ ወደ ኬንያ ከመጓዛቸው በፊት ለቢቢሲ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ይህ የጉብኝታቸው አንዱ ዓላማ መሆኑን ተናግረዋል። በመጀመሪያ ደረጃ የዩናይትድ ስቴትስ ፕሬዝደንት አሸባሪ ድርጅቶችን በተመለከተ ከተቀሩት ሀገራት ጋር አብሮ መስራት እንደሚፈልግ ቁርጠኝነቱን ማረጋገጡ አስፈላጊ ይመስለኛል። በመቀጠል ሽብርተኝነትን ለመዋጋት በዩናይትድ ስቴትስና በኬንያ እንዲሁም በዩጋንዳና በሌሎች የምስራቅ አፍሪቃ ሀገሮች መካከል እጅግ ጠንካራ ትብብር አለ እና የጉብኝቱ አንዱ አካል እነዚህን ትስስሮች ውጤታማ ለማድረግ ይበልጥ ማጠናከር ነው። ወደ አባታቸው ሀገር የተጓዙት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እሁድ ማታ ወደ ጎረቤት ሀገር ኢትዮጵያ ይጓዛሉ ተብሎ ይጠበቃል። የቡሩንዲ ምርጫ ቦርድ በሀገሪቱ ማክሰኞ በተካሄደው ፕሬዝደንታዊ ምርጫ ፕሬዚዳንት ፒየር ንኩሩንዚዛ ማሸነፋቸውን ዛሬ ማምሻውን ይፋ አደረገ። ንኩሩንዚዛ በምርጫው 69 ነጥብ 4 ከመቶ ድምፅ በማግኘት ለድል እንደበቁ ባለስልጣናት ተናግረዋል። ተቃውሞና የምርጫ መጨናገፍ በተካሄደባት ቡሩንዲ ፕሬዚደንት ፒያር ንኩሩንዚዛ እንደሚያሸንፉ ምርጫ ቦርዱ ውጤቱን ይፋ ከማድረጉም በፊት እየተጠበቀ ነበረ። የተባበሩት መንግስታት ድርጅት ሐሙስ ዕለት ባወጣው ዘገባ ቡሩንዲ ውስጥ የብሔራዊ አንድነት መንግስት እንዲመሰረት ጥሪ አድርጓል። የድርጅቱ ዋና ጸሐፊ ባንኪሙን ምርጫውን ማንም ያሸነፍ ማን በምርጫው የተሳተፉና ያልተሳተፉትን ማካተት አለበት ሲሉ አሳስበዋል። የእንኩሩንዚዛ ለሶስተኛ ዙር ፕሬዚደንትነት ምረጡኝ ማለት በሀገሪቱ ባስነሳው የጎዳና ተቃውሞ ከአንድ መቶ በላይ ሰዎች ህይወት ጠፍቷል። የብሩንዲን ፕሬዚደንታዊ ምርጫ የአውሮፓ ህብረትም ይሁን ዩናይትድ ስቴትስ እውቅና አልሰጡትም። አድማጮች የምትከታተሉት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። ቱርክ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ ጦርነት ጀመረች። በዚህም መሰረት ቱርክ ዛሬ ጠዋት በተዋጊ ጀቶችና ታንኮች ሶሪያ ውስጥ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ የመጀመሪያውን ጥቃት ከፍታለች። ይህም የሆነው በሶሪያ ድንበር አቅራቢያ ሐሙስ እለት በቱርክ ወታደሮችና በአማጺው ቡድን መካከል ከተጠናከረው ግጭት በኋላ ነው። ከዚህም ሌላ የቱርክ ጠቅላይ ሚኒስትር አህመድ ዳቮት ወግሉ የአገሪቱ ፖሊስ በወሰደው ጠንካራ እርምጃ ቱርክ ውስጥ ከ250 ሰዎች በላይ በቁጥጥር ስር ውለዋል። እንዲሁም በቱርክ 13 አውራጃዎች በአማጺው ቡድን ታጣቂዎችና የኩርድ አክራሪዎች ላይ አሰሳ ተካሂዷል። ዳቡቶግሉ በሁሉም አክራሪዎች ላይ ተመሳሳይ እርምጃ ይወሰዳል በማለት ቀጣይ እርምጃም እንደሚከተል አሳስበዋል። የቱርክ ምክትል ጠቅላይ ሚኒስትር ቤሉንት አሪኔች ቱርክ በድንበር አካባቢ ቁጥጥሯን እንደምታጠናከር ተናግረዋል። ዋርላር ርሜክስ ለ የአሸባሪዎችን መተላለፊያ ለመዝጋት ግንብ እንገነባለን። በዚህም አጋጣሚ የስደተኛው ጎርፍ አንድ ማዕከላዊ መግቢያ ይኖረዋል። ከዚህም ሌላ የቱርክ ፕሬዝዳንት ሪቼፕ ጠይብ ኤርዶጋን ና የዩናይትድ ስቴትስ ዋቻቸው ባራክ ኦባማ በስልክ መወያየታቸውን የዋይት ሀውስ ቃል አቀባይ ጆሽ ኤርነስ ተናግረዋል። በዚህ የስልክ ንግግር ሁለቱ የሀገር መሪዎች የአይኤስን ቡድን እንዴት በጋራ ልንዋጋ እንደምንችል ተወያይተዋል። በጋራ ስል በቱርክ በዩናይትድ ስቴትስና ሽብርተኛውን ቡድን በመቃወም ጥምረት የፈጠሩት ስልሳ ገደማ ሀገራት ናቸው። ከዚህ ሌላ ዩናይትድ ስቴትስ አማጺ ቡድኑን ለመዋጋት የቱርክን የጦር ሰፈር ሳትጠቀም እንደማትቀር ተገልጿል። የመጀመሪያው የወባ መከላከያ ክትባት ጥቅም ላይ ሊውል እንደሚችል ዛሬ ተገለጸ። ክትባቱ አስተማማኝና ጠቃሚ መሆኑን የአውሮጳ የመድኃኒቶች ጥራት ተቆጣጣሪ መስሪያ ቤት ዛሬ አስታውቋል። የወባ ትንኝ በምታስከትለው በዚህ በሽታ ለሚጠቁ የአፍሪቃ ሕጻናት ሊሰጥ ይችላል ሲልም መስሪያ ቤቱ መክሯል አር ቲኤስ ኮማኤስ ወይም ሞስኩዊሪክስ በመባል የሚጠራው ክትባት የተሰራው በብሪታንያዊው መድኃኒት ቀማሚ ግላክሶ ስሚስ ሊኒክ ፓዝ ከተባለው የወባ ክትባት ተቋም ጋር በመተባበር ነው። ክትባቱ ጥገኛ ህዋሳት የሚያስከትሏቸውን በሽታዎች መከላከል የሚያስችል ፍቃድ ያገኘ የመጀመሪያው ለሰዎች የሚሰጥ ክትባት እንደሚሆን የሮይተርስ ዘገባ ያስረዳል። እንደ ኢሮፓውያን አቆጣጠር ከ2011 ዓ.ም እስከ 2012 ይፋ በተደረገ የሙከራ መረጃ ሞስኮ ሊክስ ከ6 እስከ 12 ሳምንት ዕድሜ ባላቸው ሕጻናት ወባን 27 በመቶ ብቻ ዕድሜያቸው ከ5 እስከ 17 ወራት በሆኑት ላይ ደግሞ ወደ 46 በመቶ በሽታውን እንደሚከላከል በተገለጸበት ወቅት ክትባቱ ተስፋ አስቆራጭ ተደርጎ ነበር የተወሰደው። እንደ የዓለም የጤና ድርጅት በዓለም ዙሪያ በየዓመቱ እስከ 200 ሚሊዮን የሚደርሱ ሰዎች በወባ ይጠቃሉ። በጎርጎርሲያዊው በ2013 ዓ ም ወባ 584 ሺ ሰዎችን ህይወት አጥፍቷል። አብዛኞቹ ከሰሃራ በስተደቡብ በሚገኙ የአፍሪቃ ሀገራት ውስጥ ነው የሞቱት። 80 ከመቶ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ናቸው። የዩናይትድ ስቴትስ አየር ኃይል አንድ የአልቃይዳ ከፍተኛ አዛዥን አፍጋኒስታን ውስጥ መግደሉ ይፋ ሆነ። አቡ ካሊል አል ሱዳኔስ የተባለው ይኸው አዛዥ ከሁለት ሳምንት ገደማ በፊት በአየር ጥቃት ህይወቱ አልፏል ይላል የዩናይትድ ስቴትሱ መከላከያ ሚኒስቴር ፔንታገን። አልሱዳኔስ የአጥፍቶ ጠፊ የቦምብ ጥቃቶችና የሌሎች ሁለት ሚሊሺያዎች አዛዥ ነበር በአፍጋኒስታንና ፓኪስታን ጦር እንዲሁም አፍጋኒስታን ውስጥ ባለው ዓለም አቀፍ ጦር ላይ ለሚወሰዱ የጥቃት እርምጃዎችም ኃላፊ ነበረ። ፔንታገን ይህንን ይፋ ያደረገው የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ወደ ባግዳድ መጓዛቸውን ከሚጠቅሰው ዘገባ ጋር አብረው መሆኑም ተገልጿል። ይህ የዩናይትድ ስቴትስ እርምጃ ኢራቅ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ ለምታካሄደው ጥቃት ድጋፍ ይሆናል ተብሎ ይገመታል። ከ10 ሺህ የሚበልጡ ወታደሮችና የሺአት ታጣቂዎች ከ10 ቀናት በፊት በዩናይትድ ስቴትስ የኃይል እርምጃ አልአንባር የተባለውን የኢራቅ አውራጃ ከአማጺያን ማስለቀቃቸውም ተገልጿል። ይህ ዶችቨለ ነው። አድማጮች፣ የዕለቱ አርዕስተ ዜና በድጋሚ ነሆ የሶማሊያ መንግስት ጦር በሶማሊያ ደፈጣ ተዋጊ ቡድን አሸባብ ቁጥጥር ስር የነበረችውን የዲንሶር ከተማ ዛሬ መያዙን የሶማሊያ መከላከያ ሚኒስትር ገለጹ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ወደ ኬንያ ተጓዙ። ኦባማ ከጉብኝታቸው አንዱ ዓላማ አሸባሪ ድርጅቶችን በጋራ መዋጋት እንደሆነ ተናግረዋል። ማክሰኞ በቡሩንዲ የተካሄደውን ፕሬዝደንታዊ ምርጫ ፕሬዚደንት ፒየር ንኩሩንዚዛ አሸነፉ። የመጀመሪያው የወባ መከላከያ ክትባት ጥቅም ላይ ሊሆን እንደሚችል ተገለጸ። ቱርክ ራሱን እስላማዊ መንግስት ሲል በሚጠራው ቡድን ላይ ዛሬ ጦርነት ጀመረች። የዩናይትድ ስቴትስ አየር ኃይል ደግሞ አንድ የአልቃይዳ ከፍተኛ አዛዥን አፍጋኒስታን ውስጥ መግደሉን ይፋ አደረገ። ዜናው አበቃ።